ከሁለት ዓመታት በፊት መኖሪያውን ከአዲስ አበባ ወደ ዩናይትድ ስቴትስ አትላንታ ከተማ ያደረገው ቴድሮስ ሀይሌ ዳኜ ቴዲ ድንቅ የሚል ቅጸል ስም ያለው መጠሪያን አግኝቶ ነበር። ድንቅ ለከተማው ነዋሪዎች መረጃዎችንና ማስታወቂያዎችን አጣምሮ በነፃ የሚሰራጭና በእርሱ የሚዘጋጅ መጽሔት ነው። ከ14 ዓመት በፊት የጀመረው አድማስ የተሰኘው የማህበረሰብ ሬዲዮ ደግሞ ቆይቶ ቴዲ አድማስ የተሰኘ ሌላ ስም አስወጣለት። አትላንታን የረገጠ ቴዲ ድንቅና ቴዲ አድማስን ለማወቅ ጊዜ አይወስድበትም። በተለይ ማህበራዊ ጉዳዮች በከተማው በተሰናዱበት ቦታ ሁሉ ቴዲ ነበር። በአትላንታ ከተማ ነዋሪ የሆነው ዳዊት ከበደ ወየሳ ይህን ዘወትር ቅዳሜ ከሰዓት በኋላ በአትላንታ ከተማ የሚሰራጨውን አድማስ ሬዲዮ አብረውት ከጀመሩት ሰዎች አንዱ ነው። ትውቃችን ከሀያ አምስት ዓመታት በፊት አዲስ አበባ ውስጥ ሲሆን ዩናይትድ ስቴትስ ስንመጣ ደግሞ በድጋሚ ባልንጀሮች ሆነን ይላል። ኦሃዮ እያለውኝ የህብረት ድምፅ የሚል መጽሄት ነበረኝ። ቴሌቪዥኑ ደግሞ ድንቅ የሚል ነበረው። የስራ አንድነት ስለነበረ በዚህ በፕሬሱ ላይ አንድ ላይ ለመስራት የተነጋገርን ተባበር ነበር። እኔ ወደ አትላንታ ሞቅ እስከማለት ድረስ አትላንታ ከመጣሁ በኋላ አድማስ ሬዲዮን አብረን ጀመርን። አብረ መሰረትን ሌሎችም ሰዎች እያስገባን ዳሚል፣ አስፈቅድ፣ መንግስቴ፣ መልካም ድርስሞርቅ አብረ መስረት ጀመሩ። እንደዚህ እያለን በዛ ነው። በተለይ የስራ ግኝታችን ጀምረው የድንቅ መጽሄትና የአድማስ ራዲዮ ባለቤትና አዘጋጅ ቴድሮስ ኃይሌ አዲስ አበባ ከተማ ቂርቆስ ክፍለ ከተማ እንደ አውሮፓውያን አቆጣጠር በመጋቢት አስራ ዘጠኝ ሰባ ሶስት አመተ ምህረት ነው የተወለደው። የመጀመሪያና ሁለተኛ ትምህርቱን በወንድማማችና ሽመልስ ሀብቴ አጠናቆ በንግድ ስራ ኮሌጅም በሴክሬታሪያል ሳይንስ ተመርቋል። በማህዱ ውስጥ በወጣቶች ማዕከል ተሳትፏል። ኢሰመጉ ደግሞ የመስራቹ የፕሮፌሰር መስፍን ወልደማርያም ልዩ ጸሐፊ እንደነበር በህይወት ታሪኩ ላይ ተካትቷል። ቴዲ ቅዳሜ መጋቢት 19 2012 ዓ ም የቅዳሜ ከሰዓት ፕሮግራሙን ከስቱዲዮ እያስተላለፈ በገጠመ ህመም ድንገት ወደቀ። የአስር አመቷ፣ ከያኪ ቴድሮስ እና የስድስት 6 አመቱ አልአዛር ቴድሮስ ሁለት ልጆቹ እናትና የትዳር አጋሩ ወይዘሮ ራሄል ካሳ ባለቤቴን ለዚህ የሚያደርሰው ህመም አልነበረውም ትላለች። ይህ ለዚህ የሚያደርሰ አይነት ህመም አልነበረውም። ረጅሙን ጊዜ ጉንፋን እንኳን አሞት እንደዚህ ባሰ ብሎ ማያቅ ልጅ ነው። ግን ከሁለት ወር በፊት ትንሽ አሞት ነበረ። ግን ከዛ በኋላ ተሽሎት ገና ሆኖ እንደውም እሱ ሀሳቡ በሙላ የሚያስበው ስለዚህ በሽታ ስለ ኮሮና ቫይረስ፣ ኢትዮጵያ ምን ይሆናሉ ይለኛል፣ እንደዚህ ነው ይለኛል። እና በጭራሽ ሀሳቡም ምኑም ብለድ ፕሬሩም ጥሩ ነበር። ማታ ለክቶ በጣም ጤነኛ ነበረ። በቃ ከልጆቹ ጋር ኳስ በዛ ሳምንት ኳስ ወላ ወጥቶ የተጫወተ ሰው ነው። በጣም ጤነኛ ነበር። የሆነ አንዳንዴ ብሎ አቅለሸለሸኝ ነገር የሆነ ነገር ሲለኝ፣ አንተ ግን የኮሮና ቫይረስ አስጨንቆሃል መሰለኝ ምንድን ነው ኢትዮጵያ ኢትዮጵያ እያልክ እንትን ታደርጋለህ? ለእኛ እንደውም በጣም እያሰበልን ቪታሚን ምናምን ዋጡ ምናምን እያለ ትንሽ እንደ ማሰብ ጀመርክ እንደ ምናምን እለው ነበረ እንጂ የተለየ ሕመም ምንም ምንም አልታየበትም። አርብ ምሽት ቤተሰቡ በተለየና ደስ በሚል ሁኔታ የጋራ ነገሮችን በጋራ ሲያከናውን ማምሸቱን የምታስታውሰው ወይዘሮ ራሄል ቅዳሜ ጠዋትም ከመለያየታቸው በፊት ቀለል ባለና በፈገግታ በታጀበ ጨዋታ በተሞላበት ሁኔታ በቃ ማታ እንገናኝ ተባብለው መለያየታቸውን ታስታውሳለች። የመጨረሻው ቀን በጣም ልዩ ነበረ። ከማታው ቀን የተጀመረ ከልጆቻችን ጋር አብረን ተከታትለን ወጣን። ብዙ ጊዜ ለየብቻችን ነው የምናደርገው፣ ጸሎት ግን አብረን ነው፣ አጣችንም ጸሎት ያደረግነው። ጠዋትም እንዳልኩሽ ቁርስ ሰርቶ የሚወደውን ብዙ ጊዜ አልጋ ማንጠፍ፣ ቤት ማስተካከል ይወዳልና አልጋውን አንጥፎ ቁርሳችንን ባባ አንተን የምትሰራው ምናምን ተብሎ ቁርስ ሰርቶ ከዛም እኔ ተከትየው ነበር የወጣሁት እና ልብሱ ይሄ ያምራል አያምርም? ተባብለን እና በቃ በጣም የሚገርም አሳልፈን ነው። ከዛ ይሄኛውን አደ እንደዚህ ነው ይሄኛው ስለሚያምንረው ብሎኝ መኪና ውስጥ ገብቶ እንደሄደ ነው ያው ሬዲዮን ላይ ያለ ላይፍ ኢንተርቪዎች በተከታታይ ኢንተርቪው ያደረግ ነበረ። ከዛ በኋላ ግን ትንሽዬ በመሃል ቤት ውስጥ ሆኜ ሌላ ነገር እያደረኩ ነው መሰለኝ፣ ትንሽ ፕሮግራሟን ትንሽ አለፈችና ዞር ስልህቴ ምንድነው ሬዲዮን እኮ እንትን ሆነ ሙዚቃ ብቻ ሆነ ስትለኝ፣ አሁንም ስሰማ ይሆናልና ቴክስት አደረኩ ከዛም ቆየሁኝና አሁንም ደገምኩ። ምንም ነገር አይመለስም። ግን ብዙ ጊዜ ሳተርዴ ምናምን ህቶች ጋር ስለሚሄድ እዛ እየሄድኩ ነበር የሆነ እቃ ምግብ ምናምን ሰራር ይችላቸው ከዛ ጓደኞቹ ደውለው ለህቶቼ ይነግረዋቸዋል። ገና አልገባውም ነበረ በር ላይ መሆኝ ደውዬለት ነበረ። ግን ምንም ሳይመልስልኝ ስቀ ፈጣሪ ሆይ በሰላም ያርገው ብቻ ምናምን ብዬ ገባው። ያው በዛ አጋጣሚ ነው ቴሊኮ እንደዚህ ስትለኝ ማመን ያቃተኝ በቃ ደወልን ምንም የሚመልስም አልነበረም። ፒድሞታክ ቤት እንደተወሰደ ሰማሁኝ። ያው ምንም አይነት ነገር እንደማይሰማ ነው ያወቅኩት። ከዚያም ቴዲ ህይወቱ ውስጥ ካለፈበት ቀን ድረስ ለተከታታይ ቀናት ሆስፒታል ተኝቶ ከፍተኛ ቀዶ ሕክምናን ጨምሮ ህይወቱን ለማትረፍ ብዙ ጥረቶች እንደተደረጉ የምትናገረው ባለቤቱ ራሄል ህመሙ ምን እንደነበር የታወቀው እንኳን ቀዶ ጥገናው ከተደረገለት ሐኪም ከተረዱ በኋላ እንደሆነ ታስታውሳለች። አይነቱ ብሬን አኖሪዝም ይሉታል ያ ነው ለዚህ ያህል ለሞት ያህል ያደረሰው ስራ ላይ እያለም ኮንሽስ የሆነበት የወደቀበት ምክንያት በዛ ምክንያት ነው ወይ? ብላድ ፕሬሸር አይደለም፣ ሁሌም እንደሚባለው ስትሮክ ምናምን አይደለም። ሰው እንዲያውቀው ነው። ገባሽ? ለሌላም ጊዜ ያው የሚማርበት ነገር ነው እራሱን ራስ አመመኝ ተብሎ ዝም ብሎ ትንሽ ጊዜ ሲያምሽ ቡና ነው ምንድን ነው እያለን እናልፋለን አይደል? እንደዛ መደረግ የለበትም። ለወደፊት ከቴዲ የሆነ ነገር መማር አለበት። በዛ በብለስ በብለት ትሬር ምክንያት የገባ ቀን ነግሯታል። ራሴን ነው የሚያመኝ ሲላል ሳ ልብህ ልብህ እየተባለ ነው የታየው። እና ልቡ ደህና ነው በቃ ደህና ነው ይውጣ ነው የተባለው። ግን መሆን ያለበት በዛ ሰዓት ወይ ስካን ቢደረግ ወይ ኤም አር አይ ቢታይ ምናምን ይህና አልሳ ይደርስ ወይ ሰርጀሪው ጥሩ ይሆን እና እግዚአብሔር ካለ ይተርፋል። በፊት አላወቀውም አላወቀውም በፊት አላወቀውም። ይህ ሰርጀሪውን ያደረገው ዶክተር በምንድን ነው ኬዙ ያው ብለድ ፕሬሸር ነው ወይ ብዬ ነበር እኔም እራሱ ያው ሁላችን ሁሉም ሰው እንደሚለው ያው ስትወድቂ ምናምን ይባላል አለን፣ ብሬን ውስጥ ደም ሲፈስ እንደሱ የሚባል ነገር ስላለ እንደዛ ጠብቄ ነበር እየጠየኩት እየሰማሁ ያለሁት እና ዶክተሮችም ነበሩ አጠገቤ። ግን እሱ ያለው እንደሱ አይደለም በሽታ ይሄ ነው ብለው። ሁለተኛም ያለፈ በሕይወት ካለፈም በኋላም ቁጭ አድርገውም ስክሪን እያሳዩኝ እየገለጹልኝ ይሄ ነው። አዌርነሱ የለንም አናቀውም። ብዙም የሚታወቅ በሽታ አይደለም። ከሕክምናው በተጨማሪ በአትላንታ ከተማ የሚገኙ የሁሉም እምነት ተከታይ ኢትዮጵያውያኖች የቴሌ ኮንፈረንስ እያካሄዱ ጸሎት ሲያደርጉለት ቢቆዩም ጥቅምት ሀያ ሶስት ቀን ለሊት ለጥቅምት ሀያ አራት አጥቢያ ማለት ነው እርሷ የሃይማኖት አባቶችን ይዛ ከሆስፒታሉ ከገባች በኋላ ህይወቱ ማለፉ እንደተነገራት ገልጻለች። ቴዲ ብዙ ነገር ነው ያጎደለብን ትላለች። ያለችውን ታይም አብቃቅቶ ከልጆቹ ጋር ባለችው ሙመት ሁሌ ሲጫወት ነው የሚገኘው። ብዙ ጊዜ እና ለሙሉ ቤተሰቡ ለእኔም ይሁን ያለውን ሰዓት አብቃቅቶ በጣም ጥሩ ጊዜ፣ ጥሩ አባትና ጥሩ ትዳር ጓደኛዬ ነው። በቃ ቴዲ ማለት ልጁ ነው ለኔ። እሱን ማጣት ከባድ ነው ለኔ፣ ቤተሰቦች፣ ለወንድሞቹ፣ ለኔ ቤተሰቦች ምናገር የሚያቅተኛል በቃ ቃላቶች በሙሉ ያሉኝ አይመስለኝም። በጣም ነው የሚወዳቸው፣ እነሱም በጣም በቃ አክብረውት ተወንድሞቹም እዛም ያሉት እነሱም እንደዛ አይ ቲንክ እኔ እንጃ ከተፈጥሮም ይሁን አላውቅም። ለእኔ ቴዲ ታዛዤ ነው፣ ለእኔ ሁሉን ሰሜ ነው ወንድሜም ነው በቃ እኔ እንጃ እኔ እንጃ ብዙ ነገር እንዴት ልልሽ የምችለው? እዚህ ጋ ሂድ አርግ ብለው ምንም ነገር ሳይገድበው ለማንም መሆንም ይሆናል። ለልጆችም፣ ለራሴም እንደ ወንድሜም ነው። ለልጆችም በቃ መሆን የሚችለውን ያህል የሚሆን ጥሩ አባት፣ ጥሩ አባታቸው ነው ያጡት። የቴዲን ከዚህ ዓለም በሞት የመለየትን መርዶ መስማት ለልጆቹ ከባድ እንደሆነባቸውም ትናገራለች ወይዘሮ ራሄል። ትልቋ ያው በጣም ነው የከበዳት፣ ግን የሚያናግራት ሰው ካውንስሊንግ ነግሬ እነሱ መጥተው አናገሯት። ወዲያ ወዲያው አልነገሯትም ለጭንቅላቷም ጥሩ ስላልነበረ መጀመሪያም አሞታል ብያታለሁ። በወቅቱ ግን በጣም አስጊ ነው ምናምን፣ በደንቡ አባትሽ በጣም አሞታል ብዬ የተነገረት፣ በንጋታው ከእንደገና ነው የተነገራት። ትንሹም እሱ ብዙም አላወቅም ነበር። አሁን ግን ያው ጥያቄ በጥያቄ ሆኗል። አባቱ እሱ የሚያውቀው አባቱ በጤና ተጫውቶ አግኝቶት ደስተኛ ሆነው ስለሸኙት ለምን በአባ አዩካም ቴክስ ማድረጉላ ጀምሯል። የአትላንታው የቴዲ የቅርብ ጓደኛ ዳዊት ከበደ ወየሳ ቴዲ ከመጽሔቱ እና ከጋዜጣው በላይ በማህበራዊ ጉዳዮች ላይ የሚያደርገው ተሳትፎ ከፍተኛ እንደነበር ይናገራል። ቴዲ ለሰው ደራሽ ነው። እኔ በምን ከልጅ ጀምሮ እስከ አዋቂ ድረስ ህጻናቶች

የነሱ ህይወት እንዲለውጠ እንዲያደረገ ማለት አስፈላጊ ሳይሆን እነሱ መናቀብ ይቻላል እንጂ በጣም የብዙ ሰዎችን የመቃ ሰው ቴዲ ሆነች። የራዲዮና የቴሌቪዥን ፕሮግራም አዘጋጁ ሰይፉ ፋንታሁን የቴዲ የቅርብ ጓደኛ ነው። የቴዲ ድንገተኛ ህልፈት ከእጅግ አስደንጋጭ ዜናዎች አንዱ እንደሆነበት ይናገራል። ሰው እንኳን ከአትላንታ መጣሁ አትላንታ ነው የምኖረው ሲለኝ መጀመሪያ የምጠይቀው ቴዲ ድንቅን ታውቀዋለሁ ወይ ነው በጣም የሚገርምሽ በጣም የሚጥር በጣም ለማወቅ እና ለማሳወቅ የሚጓጓ አይነት ሰው ነው። እና ቴዲ እና እኔ ስንተዋወቅ አንድ አስራ ሁለት ዓመት ይሆነናል። የተዋወቅ ነው በዳዊት ከበደ ውየሳ አማካይነት አትላንታ ስለሚኖር እሱን ያስተዋወቀን። ከዛ በኋላ በቃ በተለይ መረጃ ሲፈልግ አዲስ አበባ እኔ ስልክም ሆነ አንዳንዱ መረጃዎች ይሰጠዋለው የውጭ ነገር ካለ እሱ ይሰጠኛል። በተለይ አትላንታ የነበረው የኢትዮጵያውያን የእግር ኳስ ዝግጅት ጊዜ አብረን አትላንታ ያሉ ሬስቶራንቶችን በማስተባበር የለየት ያለ ሬዲዮ ፕሮግራም አብረን ሰርተናል እና ቴዲ በጣም የሚገርምሽ በቃ የስራ ሰው ነው። በስራ ነው ራሱን ቢዚ የሚያደርገውን በስራ ነው። ብዙ ይነግረኛል ማለት እናንተ አዲስ አበባ ነው የሚያግዛቸው ሰዎች አሉ። አሁን ለምሳሌ እኔ ቴሌቪዥን ሶ ስሰራ በትንሹ ሀያ ምናምን ሰው አለ አጠገቤ። ሬዲዮ ስሰራ በቴክኒሽያን ነው የሚያዘጋጁ፣ ወሬ የሚያሰናዱ፣ ሀሳብ የሚያቀብሉ ብዙ ሰዎች አሉ በዙሪያችን እና ቴዲ ግን አትላንታ እንዳየሁት ሬዲዮ ሲያዘጋጅ ያን የምታየውን ከቴክኒሽያን ጀምሮ እራሱ ነው ወሬው የሚፈልገው ራሱ ነው። ማስታወቂያ የሚያነበው ራሱ ነው። መጽሔት ብቲ ሰባ ሰማንያ ገጽ መጽሔት ራሱ ጽፎ ራሱ ሊያውቱን ሰርቶ ነው እንቅልፍ የሚባል ነገር የለውም። እንደዛም ሆኖ ግን በጣም ይገርምሽ፣ ለሻይ ቡና እና ለጨዋታ ደግሞ ጊዜ አለው። ቴዲ በአትላንታ ከተማ ለሚደረጉ ወይም ለሚፈጠሩ የማህበራዊ ክንውኖች ዋና ተጠሪ እስከ መሆን ደርሶ ነበር ይላል ሴፉ። አንድ የማስታውሰው አባባ ተስፋዬ ወደ ሌላ ግዛት እየሄዱ ይመስለኛል ከዋሽንግተን ዲሲ ተነስተው ወደ ቺካጎ እየሄዱ መሰለኝ። ኮኔክሽን ፍላይት ይሁን ምናምን ነገር አትላንታ ሲቆም ፕሌኑ ወረዱ ወርዶ አትላንታ ኤርፖርት ውስጥ አባባ ተስፋዬ የተገኙ እዛ እዛ አንድ አበሻ ሲያቸው ጊዜ ቀጥታ ይደውሉ ቴዲ ጋር ነው እና ቴዲ እየበረረ ሄዱ አባባ ተስፋዬን ሆቴል አድርጋ ሲዞ አሳድሮ በሚቀጥለው ቀን ነው ወደና እንኳን ምንም ነገር ሲሆን የአትላንታ ሕዝብ የሆነ ነገር ካየ ችግር፣ መጀመሪያ ቴዲ ጋር ነው የሚደውለው። እሱም ለእሱም መላ ያጣም። እኔ ቴዲ ስራውን ያህል ታውቋል ብዬ አላስብም። እውነቱን ለመናገር እኔ አሁን እንደዚህ ጠንክሬ የማወራሽ አንድ ሁለት ቀን በተለይ ሬዲዮ እየሰራ ነው የወደቀው አድማጭ እያናገረ እንዲህ አይነት ነገር ስትሰሚ በጣም ታውቂው። አንድ የቅርብ ሰው ለምሳሌ እኔ አባቴን አስታምሜ ነው ቀበርኩት። ያ ማለት በጊዜ ሂደት ዝግጁ ነበረ ውስጤና ቅስም ስብር የሚያደርግ ነገር አላጋጠመኝም። በጊዜ ሂደት ሁለት ሶስት ወር የተጠበቀ ነገር ሲሆን ውስጥ የተዘጋጀ ይመጣል። የቴዲ ከሀያ ቀን በፊት ኢንተርቪው ያደረገ ነው ታዲያ አሳዲስ ፕሮግራም ላይ አመም ያደረገኛል ጀርባይን ብሎ እርጅና ነው እያልን እያሾፍን መሞቱ ሶስት ቀን ነው። አራት ቀን በፊት ደግሞ በሲል ውስጥ ያለ ልጅ ኮሮና የያዘው ልጅ ቃለምልስ እሱ አርጎለት ለእኔ ሰቶኝ ለቲቪ፣ እንዲህ መረጃ የምትለዋወጩ ሰውዬ ድንገት የሆነ ነገር ሲሆን አንድ ሁለት ቀን የሚገርምሽ፣ በጣም ከፍተኛ የሆነ ድብር ተጫጭኖች ነበረ። በጣም አልቅሰሽ የማያወጣልሽ ነው። ቀብሩን በፌስቡክ ነው የተከታተል ነው። እንዲህ እንዲህ ነገር በቃ የመንፈስ ስብራት በጣም ብለሽ ለእሱ እሱስ አረፈት ለቋሚ ግን በጣም መከራ ትቷልና በተለይ አሁን በመጣብን መከራ የተነሳ ይህ ይህ ብለሽማ እዚያ ያሉ ቤተሰቦቹ ሄደሽማ ለቅሶ አጠርሽበት እዚያ ያሉትም የዶርስ በርስ የማይጠያየቁበት እንደውም እዚያ ያሉት ሰዎች ብየው ነበረ። ለተዳዊትም እንደው በቃ ይሄ መከራ ቀን አልፎ ለእሱ ይሄ አይገባውም እንደ ልፋቱ እንደ ስራው እና የሆነ ነገር ይዘጋጅ እና እኛም ማን ብዙ ሰው መምጣት ይፈልጋል እና በተለይ አሜሪካን አገር ያሉ ቴዲን ብርቀት ለሚያውቁ፣ ቴዲ ማለት በጣም ሀገሩን የሚወድ ጽንፍ ላይ ያልቆመ የሆነ ነገር ሲፈጠር ሀገራዊም ነገር ቢሆን ጽንፍ የቆመ ሀሳብ የለውም ሰዎች እንዲቀራረቡ በጣም ደስ የሚልሽ ኮሜዲያን ሲያገኝ እንደ ኮሜዲያን፣ የሚያወራው ሙስሊም ሼክ ሲያገኝ እንደ ሙስሊም፣ ኦርቶዶክስ አባት ሲያገኝ እንደ በቃ ከሁሉም ጋር እንደ ሁሉም መሆን የሁሉም መረጃ መሸራሸሪያ ነው። ለኮሚኒቲው እንዲህ አይነት የሚያገለግል እኔ አትላንታ እውነት ነው የምልሽ ትልቅ በቃ በተለይ ኢትዮጵያውያንን አንድ የሚያደርግ አንድ ትልቅ ሰው እንዳጣች ይሰማኛል። እና ላለፉት ሳምንታት ጅም ታቂዋለች ቴዲን የብዙ ሰው ስሜት ነው በቃ ያሉት። እኛ ራሳችን ያለንበት የመንፈስ ስብራት አለ፣ አለም ያለበት ሀሳብ አለ፣ ጭንቀት አለ እንደገና እንዲህ አይነት ሀዘን ሲያጋጥም በጣም ልብ ይሰብራል። እና እውነቱን ለመናገር ቀብሩ እና የታመመ ጊዜ ብደዊ ሊኖረው በዚህም ደረጃ ማውራት ባልችልበት ነገር ነበር። አሁን እንደምንም መቼም ያው በጊዜ ሂደት ሰው መሆን ነው እና እንዲህ ለመሆን በቃን። ለቤተሰቦቹ እንዲጠነክሩ እሱ ያስጀምራቸው መጽሔቱንም ሆነ ሬዲዮኑን እንዲቀጥሉ እንደምንም ተባብረው የእሱ ፍላጎትና ሀሳብ እሱ ስለሆነ ትርፍ ወይም ደግሞ ገንዘብ ማካበት አልነበረም። ሰው መረጃ እንዲለዋወጥ፣ ኢትዮጵያውያን እርስ በርስ እንዲረዳዱ ልክ እንደ ቻይና እንደ ህንድ አይነት ኮሚኒቲ ድሪም ያደረግ ነበር። ቴዲ ባልንጀራው ዳዊት የቴዲን ስራዎች ለማስቀጠል ባለቤቱ ራሄልም ቃል መግባቷን ገልጾ አሁን በመላው ዓለም በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት ቴዲ ያለውን ወዳጆች ብዛትና ፍላጎት በማይመጥን መልኩ ያልተሰናዳለትን የመታሰቢያ ስንብት ነገሮች ሲስተካከሉ መታሰቢያውን ለማዘጋጀት ማሰባቸውን ይገልጻል። የቴዲ ስራዎች በተለይ ድንቅና አድማስ የእሱ ትላልቅ ሀውልቶች ናቸው፣ ቋሚ ሀውልቶች ናቸው። እነዛ እንደ ሀውልት አድርገን የምናስባቸው ነገሮች ቀጣይነት ይኖራቸዋል። አንደኛው ነገር እሱ ነው። ሁለተኛው ነገር የዘመኑ ጥሩ ስራ ስለሆነ አስፈላጊ የሆነ የመታሰቢያ ዝግጅት ወይም በዚህ ሀገር ሜሞሪያል ሰርቪስ የሚባለው ዝግጅት አልተደረገለትም። ተደርጓል፣ አስፈላጊ ቀብር ተደርገዋል። ነገር ግን በትልቁ እዚህ ላይፍን ሴሌብሬት እና ርግ የሚል ህይወቱን በመልካም ሰው የሚል የመታሰቢያ ዝግጅት አልተደረገለትም እና ቴዲ በህይወት በነበረበት ጊዜ የዳስሳቸው አሻራውን ያለፈባቸው እንደ አድማስ ሬዲዮ፣ ድንቅ፣ መሴጅ ሌሎችም አሉ። ራሱ እድር የነበረበት የተለያዩ የበጎ አድራጎት ድርጅቶች የኢትዮጵያን ኮሚኒቲ ጨምሮ ከሁሉም አንዳንድ ሰው የተወጣጣበት ምናልባት በኋላ ደግሞ የሚሰፋ ብዙዎችን የሚያካትት አንድ ታስክ ፎርስ ወይም ግብረ ኃይል ፈጥረን እየተንቀሳቀስ ነው። ይሄ ቀን መቼም እንደሚያልፍ አናውቅም። ይሄ ቀን ካለፈ በኋላ ግን ለቴዲ በትልቁ በትልቁ እሱን በሚመጥንና በሚያከብር ደረጃ ትልቅ ነገር እናደርግለታለን። እኔም እሱ አፍቀኝ እሱ ሳጥን ፊት ቆሜ ቃል የገባሁለት ይመስሉን ይሄን እናደርጋለን። ባለቤቱ ወይዘሮ ራሄል በመጨረሻዋ ሰዓት፣ በዚህ አስጨናቂ ጊዜም ቢሆን ከእርሷ ና ከቤተሰቧ ጎን የቆሙትን ሁሉ አመስግናለች። ሁሉም የሃይማኖት አባቶች፣ ጓደኞቹን፣ በአትላንታ የሚኖረውን ህዝብ በሙላ በኤውሮፕ በሳውዝ አፍሪካ በአዲስ አበባ በመላው ዓለም ያሉት እና ሐኪም ቤትም ያሉት ዶክተሮች ከሌላም ቦታ ሆነው እዛም ሳይኖሩ በስልክም በምንም የተባበሩን ሁሉንም ከልቤ ከልቤ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ል እወዳለሁ የድንቅ መጽሔትና የአድማስ ራዲዮ ባለቤትና አዘጋጁ ከሰዎች ተግባቢውና ተጫዋቹ ቴድሮስ ኃይሌ ዳኜ ግብዓተ መሬት ልክ የዛሬ ሳምንት እሁድ መጋቢት 27 2012 ዓ ም በአትላንታ ከተማ ተፈጽሟል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።